ባለፈው ሳምንት መገባደጃ ክሳቸው ተቋርጦ ከስር የተለቀቁት ሰላሳ ሶስት ሰዎች አፈታት የተከናወነው በኢትዮጵያ ህግ መሰረት እንደሆነ ጠቅላይ ፍርድ ቤት አስታወቀ። የአቃቤ ሕግ የክስ ይቋረጥልኝ ጥያቄም የአሁኑ የሀገሪቱ ህግ ምንም አይነት ገደብ እንደማይጥልም አንድ የህግ ባለሙያ ተናገሩ። ክሱ እንዲቋረጥ ጥያቄ ያቀረቡት የሀገሪቱ የፍትህ ሚኒስትር መሆናቸውን የጠቅላይ ፍርድ ቤቱ መግለጫ ይናገራል። መለስካቸው አምሃ ዝርዝሩን ይዘዋል። ዛሬ የፌዴራሉ ጠቅላይ ፍርድ ቤት ባሰራጨው የጽሑፍ መግለጫ እንዳመለከተው ታህሳስ 28 ቀን 2014 ዓ ም በሙሉ ወይንም በከፊል በተከሳሾች ላይ በሦስት መዝገቦች የቀረቡ ክሶችን እንዲቋረጡ የፍትሕ ሚኒስትሩ ለሚመለከተው ችሎት ባቀረቡት ጥያቄ መሠረት ህጋዊ ሥርዓቱን ተከትለው ተስተናግደዋል። መግለጫው አክሎም በቀረበው ማመልከቻ መሠረት በከሳሽ አቃቢ ህግና በተከሳሾችን ጃዋር ሲራጅ መሐመድ በድምሩ 20 ተከሳሾች በከሳሽ አቃቤ ሕግና በተከሳሾች እነ እስክንድር ነጋ በድምሩ ሰባት ተከሳሾች እንዲሁም በከሳሽ አቃቤ ሕግና በተከሳሾች እነ ዶክተር ደብረጽዮን ገብረ ሚካኤል በድምሩ ስድስት ተከሳሾች ላይ የቀረቡት ክሶች እንዲቋረጡ ጥያቄ መቅረቡን አመልክተዋል። የፌዴራል ከፍተኛ ፍርድ ቤት የህገ መንግስትና የሽብር ጉዳዮች አንደኛው ወንጀል ችሎት የቀረበው ማመልከቻ በሀገሪቱ ሕግ መሰረት መቅረቡን ከተመለከተ በኋላ ተከሳሾቹ በሌላ ወንጀል የማይፈለጉ ከሆነ ከእስር እንዲለቀቁ ትእዛዝ ለማረሚያ ቤት ማስተላለፉን ገልጿል። ቪኦኤ የኢትዮጵያ የህግ ባለሙያዎች ለሰብአዊ መብቶች ዋና ስራ አስኪያጅ አቶ አማ መኮንንን የተከናወነውን ተግባር ከህግ አግባብ እንዴት እንደሚመዝኑት ጥያቄ አቅርቡላቸው ነበረ። የማንሳት ጉዳይ በአሰራርም ሆነ በህግ አዲስ አይደለም። ምናልባት እስካሁን ድረስ የወንጀል ፍትህ ስርዓቱ የሚመራበት ወደ ሀምሳ አመት ያስቆጠረ የስነ ስርአት ህግ በአስራ ዘጠኝ ሀምሳ አራት ዓመተ ምህረት በታወጀው የስነ ስርአት ህጋችንም ላይ አቃቤ ህግ ክስ ሊያነሳ እንደሚችል ያነሳውን ክስ ደግሞ መልሶ ማንቀሳቀስ እንደሚችል ስልጣን ተሰጥቷል። በእርግጥ በዛን ጊዜ በነበረው ህግ ወይም በአራተኛ አባራት በታወጀው ስነ ስርዓት ህግ ላይ ክስ የማይነሳባቸው ወንጀሎች ነበሩ። በነፍ በከባድ ነፍስ ግድያ እና በከባድ ውንብድና ጉዳይ ላይ አቃቤ ህግ ክስ ማንሳት እንደማይችል ያስቀምጥ ነበር። በሌሎችም ጉዳዮች አቃቤ ህግ ክስ ሲያነሳ ፍርድ ቤት መፍቀድ እንደነበረበት ያስቀምጥ ነበረ። ነገር ግን ሰ ዘጠኝ ሰማንያ አምስት ላይ አቃቤ ህግን ለማቋቋም በወጣ አዋጅ ይሄ በተለይ የአቃቤ ክስን የማንሳት ስልጣን በፍርድ ቤት ይሁንታ ብቻ መሆን እንዳለበት ያስቀምጥ የነበረው ድንጋጌ ተሽሯል። ስለዚህ ከአስራ ዘጠኝ ሰማንያ አምስት ዓመተ ምህረት ጀምሮ አቃቢ ህግ የመሰረተውን ክስ በማናቸውም ጊዜ ከፍርድ በፊት የማንሳት ሙሉ ስልጣን ተሰጥቶታል። የሚጠበቅበት ከአቃቢ ህግ ክሱ እንዲነሳ በአቃቢ ህግ ወይም ደግሞ በአቃቢ ህግ የበላይ ኃላፊ የተወሰነ መሆኑን የሚያሳይ የጽሁፍ መግለጫ ማቅረብ ብቻ ነው። ይሄ የተቀየረበት ምክንያት ይታወቃል። በህጉ ህጉ ሲወጣ ሁለተኛው በሰማንያው አምስት ዓመተ ምህረት ወጣ ያሉት ማቋቋሚያዎች ሰዎች በምን ምክንያት ነው ይሄ ወጣ? ምንም አይነት የሚያግደው ገደብ እንዳይኖር የተደረገበት ምክንያት ምንድን ነው ይላል። ህገ ውጭ ብዙ ጊዜ ሲያነጋግር የነበረ ነው። አሁንም ቢሆን ትንሽ፣ በተለይ ህጉ ሲወጣ ሲሻሻል የነበረውን ሁኔታ ትንሽ ጥናት ይጠይቃል። ግልጽ የሆነው ነገር ግን ብዙ ብዙ አሳማኝ ምክንያት አልነበረም። ያው ከሳሽ አቃቤ ህግ ነው። ክሱ አያዋጣኝም ካለ ክሱን ማቋረጥ መብት ሊኖረው ይገባል እንጂ በማያዋጣው ክስ ሰዎችም እየተንገላቱ መቆየት የለባቸውም። በጉዳዩ ወደ ፍርድ ቤት እስኪወሰን ድረስ መቆየት የለባቸውም። ሌሎች ሪሶርሶችም በማከን የለባቸውም የሚል ትንሽ ደከም ያለ ምክንያት ነው የነበረው። በአጋጣሚ እንዳውቀው አሁን ረጅም አመት ሲያገለግል የነበረው የስነስርዓት ህግ በመሻሻል ሂደት ላይ ነው እና አንዱ ውይይት እየተደረገበት ያለው እና ምናልባትም ተሻሻለ የስነስርዓት ህግ Through ሲወጣ ይመልሰዋል ተብሎ የሚጠበቀው ይሄንን የአቃቤ ህግ የክስ ማንሳት ስልጣን በፍርድ ቤት ይሁንታ እንዲሆን የማረግ ጉዳይ ነው። ምክንያቱም ይሄ ክስ የማንሳት ጉዳይ ሙሉ በሙሉ የአቃቤ ህግ ስልጣን ከሆነ በኋላ ያስገኛል ከተባለው ጥቅም ይልቅ ያስከተላቸው ጉዳቶች ብዙ ናቸው። አቃቤ ህግ በተለይ በቀደም ባሉ ጊዜያት ፖለቲካ ተቀናቃኞችን ወይም ሌሎች የመንግስት ተረ አለባቸው በተባሉ ጉዳዮች ላይ ሰዎቹን ለእስር ለመዳረግ ወይም ለሌላ ያልተገባ ዓላማ ደካማ ክስ የሚመሰረትበት ሁኔታ፣ ከነዛ ሰዎች ጋር የሆነ አይነት ድርድር ስምምነት ሲኖር ደግሞ ያን ክስ ደግሞ በፈለገ ጊዜ የማንሳት እንደገና መልሶ የማንቀሳቀስ ሁኔታ እና እንደውም ይበልጥ አቢዩዝ የተደረገ ሆኖ ሁኔታ የታየውና ስነስርዓት ህጉን እየተሻሻለ ባለበት ሁኔታ አንዱ ውይይት እየተደረገበት ያለው ነገር እሱ ነው እና በፊት እንዳልኩት የጁዲሻል ሪቪው ክስ ማንሳትን ጥያቄ ፍርድ ቤት የመመርመር እና ይሁንታ የመስጠት ያለመስጠት ጉዳይ እሱን ለማንሳት የተሄደበት ምክንያት ብዙ አጥጋቢ ነው ተብሎ አይወሰድም። ከመጀመሪያው በሁለት ሺህ ስምንት ዓመተ ምህረት የታወጀው ደግሞ አለ፣ እሱም ከዚህ አይለይም ማለት ነው። አይደለም፣ እውነት ነው። ከ- ከእንግዲህ ከሰማኒያ አምስት ዓመት በኋላ ያው ቀጥሏል። በተለያየ ጊዜ ተቀያየር ነበር። አንድ የጠቅላይ አቃቤ፣ ሌላ ጊዜ ፍትህ ሚኒስቴር፣ ሌላ ጊዜ ጠቅላይ አቃቤ፣ እንዲህ እየተባለ ሲለዋወጥ የነበረበት ሁኔታ ነው የምናስታውሰው። አሁንም ያው ፍትህ ሚኒስቴር ተብሏል። ይህን ተቋም የሚያቋቁመው ዘጠኝ አርባ ሶስት ሁለት ሺህ ስምንት ላይ ባለውም ድንጋጌ መሰረት አቃቤ ህግ በማናቸውም ክስ በመሰረታቸባቸው ጉዳዮች ላይ ክስ የማንሳት ስልጣን ተሰጥቶታል ከሰማኒያ አምስት ዓመተ ምህረት ጀምሮ ይሄው በክስ የማንሳት ጉዳይ ላይ አቃቤ ሕግ ሙሉ ባለስልጣን የሆነበት አሰራር ቀጥሏል። ከፍርድ ቤት የሚጠበቀው እንዳልኩት ክስ የማንሳት ጥያቄውም በእርግጥም የአቃቤ ሕግ የተቋሙ መሆኑን የሚያረጋግጥ በጽሑፍ የቀረበ ጥያቄ መኖሩን የማረጋገጥ ነው እንጂ ክሱን የሚያነሳበት ምክንያት ተገቢ ነው አይደለም የሚለውን ፍርድ ቤት የመመርመር ስልጣን የለውም። መርምሮ ክስ ማንሳት አትችልም የሚልበት ስልጣን በሕግ የለውም። ፍርድ ቤት የአንጻር እንዳልኩት በእነዚህ ተከሳሾች ላይ ቀርቦ የነበረው ክስ መነሳት ነበረበት አልነበረበትም የሚለው ነገር እንደ በህግ ማህበረሰብ ውስጥ ወይም እንደ ህዝብ እያነጋገረ ነው እያነጋገረ የሚቀጥል ይችላል። ከህግ አንጻር ግን የተዛነፈ የህግ አሰራር በፍትህ ሚኒስተር በኩል ክሱን ለማንሳት ውሳኔ ሊያመደረሰው በፍትህ ሚኒስቴሩም በኩል ሆነ ጥያቄውን ተቀብሎ ክሱ እንዲነሳ ውሳኔ በሰጠው ፍርድ ቤት በኩል የታለፈ የተዛነፈ የህግ ስርዓት አለ ብዬ አላምንም። የህግ ስርዓቱ እሱ እንዳስቀመጡት በአሁኑ ጊዜ የተጣሰ ነገር ላይኖር ይችላል። ይሁንና ከጉዳዩ አሳሳቢነትና ህዝብ አተኩሮ ከሚመለከተው አኳያ ይሄ ጉዳይ የበለጠ እንዳያነጋግር አስቀድሞ በሚመለከተው አካል ለህዝብ ሊገለጽ አይገባም ነበር ወይም ያህል ጥያቄ ቀርቧል ተብሎ ምናልባት አቶ መለስካቸው ወደዚህ ጥያቄ ከመሄደ በፊት ክስ ማንሳት አንድ ተጨማሪ ነገር ማለት ተፈልገው ከቤት ክስ ለማንሳት ውሳኔ ላይ የሚደርስባቸው የተለያዩ ምክንያቶች ሊኖሩ ይችላሉ። ከነዚህ ምክንያቶች ውስጥ አንዱ የክሱ መቋረጥ ለህዝብ ጥቅም ጠቃሚ የሆነ እንደሆነ ጠቃሚ ሆኖ የተገኘ እንደሆነ ነው የሚለው። ይሄም ይሄም ይሄም የክስ ማንሻ ምክንያት የመጣ ሳይሆን ቅድም እንዳልኩ እስካሁን ድረስ በምንመራበት በአስራ ዘጠኝ መቶ ሀምሳ አራት ታወጀው የወንጀለኛ መቅጫ ስነ ስርዓት ህግ ቁጥር መቶ ሀያ ሁለት ላይም በግልጽ የተመለከተ ነው። መንግስት ለህዝብ ጥቅም ሲል የተመሰረተ ክስ እንዲነሳ ሊወስን ትእዛዝ ሊሰጥ እንደሚችል ተቀምጧል። ስለዚህ የህዝብ ጥቅም ምን ማለት ነው የሚለው ነገር ሊያነጋግር ይችላል። ቅድም ለመግለጽ እንደሞቀልቁት በዚህ ላይ መንግስት ክሱን ያነሳበትን ምክንያት አሁን በዚህ በተለይ በእነዚህ በሶስት ምክንያቶች የተገለጹ ምክንያቶች አሉ። እንደዚህ የተገለጹ ምክንያቶች በቂ ናቸው አይደሉም የሚለው አሁንም ሊያነጋግር ይችላል። እኔ በእኔ በኩል በቂ ናቸው አይደለም ብዬ እዚህ ላይ ድምዳሜ ላይ ለመድረስ ያስቸግረኛል። ሶ የተሰጡትን ምክንያቶች በዚህ መልክ እንዳልኩት ደካማና ጠንካራ ጎኖቻቸውን ማንሳት ይቻላል። ለማንኛውም ግን አካባቢ ህግ፣ ምንም አይነት ክስ ምንም አይነት ወንጀል ቢሰራ ወይም ተሰርቷል ተብሎ ቢጠረጠር ክስ ከማንሳት የሚያግደው ምንም አይነት የህግ አግባብ የለም። ልክ ነው። በዛ ደረጃ በተለይ በብሔራዊ ህግ ደረጃ ምንም የሚከለክለው የህግ ምክንያት የለም። በጣም አመሰግናለሁ አቶ አማህ መኮነን ስለ ትዘወትር ትብብሮ። እኔም አመሰግናለሁ ነስካቸው።